voice of America። ትግራይ ህዝብ ነጻ አውጪ ግንባር ህወሃት 13ኛ መደበኛ ጉባኤውን የፊታችን ማክሰኞ መስከረም 16 ቀን እንደሚጀምር አስታውቋል። በጉባኤው ላይ ድምፅ ያላቸውና የሌላቸው እስከ 1300 ተሳታፊዎችና 350 የሚሆኑ ተጋባዥ እንግዶች እንደሚገኙ የህወሀት ስራ አስፈጻሚ ኮሚቴ አባልና የግንባሩ ጽህፈት ቤት ኃላፊ አቶ አለም ገብረ ዋህድ ለጋዜጠኞች አስታውቀዋል። አለም ፍስሐ ከመቀሌ። አቶ አለም የዚህ ጉባኤ ዋና መሪ ቃል ሲገልጡ ህዝባዊነታችን የጥናታችንና ድላችን መሰረት ነው የሚልና በዚህ ስር ባያችን ለጥናትና አንድነት ለህዳሴ በሚለው መሪ ቃሎች ታጅቦ እንደሚካሄድ ገልጸዋል። አቶ አለም በዚህ የ13ኛው ጉባኤ ከሚዳሰሱ ነጥቦች ብለው ያስቀመጧቸው ደግሞ የ አስራ ሁለተኛው ጉባኤ ውሳኔዎችና አፈጻጸሞች ይገመገማል ካሉ በኋላ ይቀጥላሉ። በአገራችን ውስጥ እየታዩ ያሉ የተለያዩ ችግሮች እኛም ይመለከተናል፣ ትግራይ ህዝብ ይመለከተዋል፣ ድርጅታችን ህወሓትም ይመለከተዋል። ስለዚህ እዚህ ላይ ለዚህን የሚያግዝ ጽሑፍ ተዘጋጅቶ በአገር አቀፍ ደረጃም ለዚህ የሚያግዝ ጽሑፍ የተዘጋጃለ ከእኛ ሁኔታ አጣጥመን እንዴት ነው በቀጣይ አሁን ያለው አገራዊ ሁኔታ በመፍታት ሂደት እንደ ትግራይ ህዝብ እንደ ድርጅት የእኛ ሚና ምን መሆን አለበት የሚል ቀጣይ የሆነ የትግል አቅጣጫ የማስቀመጥ አጀንዳ ይሆናል ሁለተኛው አጀንዳ ይሆናል። ሶስተኛው የድርጅታችን ህገ ደንብ በስምንተኛው የድርጅታችን ጉባኤ መሻሻል ተደርጎበት ነበር። አሁን በዛሬው አመት ከጥልቅ ተሀድሶ ግምገማችን ጋር ተያይዞ አንዳንድ ሊሻሻሉ የሚገባቸው በተለይ ከውስጠ ድርጅት ዲሞክራሲ ማጠናከርና ማስፋት አኳያ ልናያቸው የሚገባ ነጥቦች ስላሉ የድርጅታችን ህገ ደንብም በዚህ በ 13 ኛው ጉባኤያችን ማሻሻል የማድረግ አስፈላጊነትና የሚሻሻል ነጥቦችን የማየት አጀንዳ ሶስተኛው አጀንዳ ይሆናል። ከዚህ በተጨማሪ የኦዲትና ቁጥጥር ኮሚሽን ሪፖርት ይሰማል ብለዋል አቶ ዓለም ገብረዋህድ በመግለጫቸው። መተካካትን አስመልክቶ እንዲህ ብለዋል። እስካሁን በመተካካት ሂደት ሲተገብር የቆየው አጠቃላይ አቅጣጫ በዚህ ጉባኤ በተሻለ ደረጃ እንዲቀጥል ሀሳብ ነው ያለው። አመራር ዝም ብሎ እንደፈለግከው ሰውን እያመጣህ በድርጅትም ሆነ በመንግስት ዝም ብለህ የምታስቀምጥበት አይነት ሂደት አይደለም። አመራር ከታች በስፋት በተጨባጭ የህዝብ እንቅስቃሴ የህዝብ የልማት፣ የመልካም አስተዳደር፣ የዴሞክራሲ ተጨባጭ እንቅስቃሴ ውስጥ እየሰራ ላይ ታች ወጥቶ ወድቆ ተነስቶ ህዝብን የመምራትና የማገልገል አሳስብ እና ብቃት ቁመና መፍጠር አለበት። የባለፈው የመተካከል ስራ የጀመርነውን ወደ ተሻለ ደረጃ ተሸጋግሮ አሁንም ሰፊ ኃይል ከወጣት፣ ከሴቶች፣ ከምሁራን በስፋት የሚሳተፍበት ሁኔታ ይፈጠራል የሚል እምነት አለኝ። በወረዳና በዞን አካባቢ በተሞላ መልክ የመተካካት ስራ እንደተሰራ አቶ አለም ገልጸዋል። የመተካካት ዓላማ መስመር የማስቀጠል ስራ ነው ብለዋል። በመተካካት ሂደቱ እንዴት ያለ ወጣት እንደሚተካ አቶ አለም እንዲህ ይገልጻሉ። አንደኛ ይሄ ልማታዊ ዲሞክራሲያዊ መስመር ለማስቀጠል ዝግጅ የሆነና እስከ መስዋዕት መክፈል ዝግጅ የሚሆን ይሄ ልማታዊ ዲሞክራሲ መስመር ማስቀጠል ሲባል አንድ ጊዜ በነበረበት ደረጃ ማለት አይደለም። መሰረታዊ ይዘቱ እንዳለ በየጊዜው ለሚመጡ አዳዲስ ሁኔታዎችና ምዕራፎች ግን እያጣጠመ እና አዳጊ በሆነ መልኩ እያስተካከለ ግን ለዚህ ልማታዊ ዲሞክራሲያዊ መስመር የሚባል የሚዋደቅ እና መስዋዕት የሚሆን በዚህ ሙሉ በሙሉ እምነት ያለው ኃይል የማምጣት ሂደት ነው። ሁለተኛ የተሟላ ህዝባዊ ውግንና ያለው የሁሉም ነገር ምንጭ የህዝብን ችግር የመፍታት ሂደት ነው። መሪውም መሪ መሆን የሚችለው ከህዝቡ ወግነው የህዝብን ችግር ለመፍታት በከፍተኛ ደረጃ ህዝብ ጎን ሆኖ መታገል እስከቻለ ጥ ብቻ ነው የህዝብ መሪ መሆን የሚችለው። ለህዝብ ጥቅም ሁሌ የሚታገል ዝም ብሎ የህዝብ ጥቅም ማሟለት አለብኝ ስላለ ያሟላል ማለት አይደለም። የሚፈታትኑት ከመደባዊ ባህሪ የሚመነጩ የሚፈታትኑት ችግሮችም ይኖራሉ። ነገር ግን እነኚህን ችግሮች በስፋት ውስጥ ላይ የታገለ ህዝባዊ ጉንናው ለማረጋገጥ የሚሰራ ኃይል በስፋት ለማስገባት ይዘዋል። ከዚህ በተጨማሪ ግልጽ የሆነ አቋም ያለው ግራና ቀኝ ከሚነፍስ ንፋስ የማይነፍስና በስራ ውጤት የሚያምን ወጣት ይተካል ብለዋል። የጉባኤው አዘጋጅ ኮሚቴ ተቋቁመው ለወራት ያህል በስራ ላይ እንዳሉ አቶ አለም ጨምረው ገልጠዋል። አለም ፍስሃ ከመቀለ